የኢትዮጵያ መንግስት በእስር ላይ የሚገኙትን ጋዜጠኞችና ሀሳብን በመግለጽ ነፃነታቸው በመጠቀማቸው ምክንያት የታሰሩትን ሌሎች ሰዎች በሙሉ እንዲፈታ ጸረ ሽብር አዋጁንም የተቃውሞ ድምፅ ማፈኛ አድርጎ ከመጠቀም እንዲቆጠብ ዩናይትድ ስቴትስ አሳስባለች። የዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ኔድ ፕራይስ ትናንት ባወጡት መግለጫ ኢትዮጵያ በቅርቡ በጋዜጠኞች ላይ የፈጸመቻቸው እስራቶች ሀገራቸውን ያሳሰባት መሆኑን አመልክተዋል። ኢትዮጵያ ውስጥ ታስረው የቆዩ በርካታ የኢንተርኔት አምደኞች ወይም ብሎገሮች መፈታታቸውን ጨምሮ በዚህ አመት በታዩ የመሻሻል ምልክቶች ዩናይትድ ስቴትስ ተበረታታ እንደነበረ የጠቆመው የትናንቱ የብሔራዊ ጸጥታ ምክር ቤቱ ቃል አቀባይ ኔድ ፕራይስ የፕሬስ መግለጫ የኢትዮጵያ መንግስት የመናገር ነጻነት ከበሬታን በማጠናከርና ዲሞክራሲያዊ እርምጃዎችን በማስፋት ያስመዘገባቸው ለውጦች እንዲያጠናክር ማሳሰባችንን እንቀጥላለን ብሏል። ነጻ ድምጾች መታፈናቸው መቀጠሉ እንዲህ ያሉትን እርምጃዎች እንዲሁም ልማትና የምጣኔ ሀብት እድገትን ከማደናቀፍ በስተቀር ሌላ ውጤት አይኖራቸውም ሲሉም አስገንዝበዋል ፕራይስ። ዩናይትድ ስቴትስ ኢትዮጵያን የአፍሪቃ እድገት ተምሳሌትና ድምፅ እያለች ስታደንቃት መቆየቷን ያስታወሱት ኔድ ፕራይስ፣ ይሁን እንጂ እነዚህ እርምጃዎች ዘላቂነት እንዲኖራቸው መሰረታቸው ዲሞክራሲያዊ አስተዳደርና የሰብአዊ መብቶች መከበር ሊሆን ይገባል ብለዋል። የኢትዮጵያ መንግስት እስር ላይ የሚገኙትን ጋዜጠኞችና ሀሳብን በመግለጽ መብታቸው በመጠቀማቸው ምክንያት ብቻ የታሰሩትን ሌሎች ሰዎችንም በሙሉ እንዲፈታ ጸረ ሽብር አዋጁን የተቃውሞ ድምጽ ማፈኛ አድርጎ ከመጠቀም እንዲቆጠብና ጋዜጠኞች፣ ብሎገሮችንና ተቃዋሚዎችን የብዙሀን ስብጥር ሀገር ድምጽነት እንዲያከብር በነጻነት የመጻፍና የመናገር መብታቸውን እንዲጠብቅ እንጠይቃለን ብለዋል የዩናይትድ ስቴትስ የብሔራዊ ደህንነት መማክርቱ ቃል አቀባይ ኔድ ፕራይስ።